The voice of America, <applause> You, yeah, Yamir Kaddim's Radio Tabiano. ከተወሰኑ የማህበረሰብ ክፍሎች የሆኑ መራጮች ድምፃቸውን እንዳይሰጡ የሚያከላክል ወይም ተስፋ የሚያስቆርጥ ሁኔታ በመፍጠር የዲሞክራሲያዊ ምርጫ ውጤትን ለመለወጥ የሚደረግ ጥረት ነው ያሉትን ለመቃወም የወጡ አሜሪካውያን ዛሬ በዋሽንግተን ዲሲ ያካሄዱት የተቃውሞ ሰልፍ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ዲሞክራሲ በረከቱና ፈተናዎቹ ዲሞክራሲያዊ ሥርዓት ዛሬ በዓለም ዙሪያ የሚገኝበትን ሁኔታ ጨምሮ የሚፈትሽ ቅንብርም ለምሽቱ ከተሰናዱ ዝግጅቶች ውስጥ ነው። ሌሎች በርከት ያሉ በኢትዮጵያ ጉዳይ ላይ ያተኮሩ ዘገባዎችም ይዘናል። ቅዳሜ ነሐሴ 22 2013 ዓ ም ሰላም ጤና አስጥልኝ። እንደምናመሻችሁ ክብራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪዬ ንጉሱ ታምሬ ነው። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። ጤና ይስጥልኝ እንደምን አመሻችሁ፣ አድማጮች። ዜናውን የማሰማችው ቆንጂት ታዬ ነኝ። አፍጋኒስታን ዋና ከተማ ካቡል አውሮፕላን ጣቢያ መግቢያ ላይ የተፈጸመውንና ብዙ ሕይወት ያጠፋውን የፈንጂ ጥቃት ተከትሎ የዩናይትድ ስቴትስ ጦር የአጸፋ እርምጃ መውሰዱ ተዘግቧል። በዚሁ የአጸፋ ጥቃት ላይ የተሰማሩት ድሮኖች ከፍንዳታው ጀርባ አለ በሚሉት አፍጋኒስታን ውስጥ የአይሲስ ክንፍ እንደሆነ በሚነገረው የኮራዛን እስላማዊ መንግስት ወይም ኢስላሚክ ስቴት ኮራሳን በሚባለው ቡድን መሪ ላይ ያነጣጠሩ እንደነበሩ ታውቋል። የአሜሪካ ጦር ማዕከላዊ እዝ ቃል አቀባይ ሻምበል ቢል እርቤን ባወጡት መግለጫ ኢላማቸውን መግደላቸውንና በሲቪሎች ላይ የደረሰ ጉዳት እንደሌለ እንደሚያውቁ አመልክተዋል። ማምሻውን በወጣ ሌላ መረጃ በአጸፋ ድብደባው ሁለት የቡድኑ መሪዎችና የጥቃቱ አቀናባሪዎች መገደላቸው ተገልጿል። አይሲስኬ 170 አፍጋናውያንና 13 የአሜሪካ ወታደሮች እንደተገደሉበት የተገለጸውን ጥቃት ማድረሱን አስታውቆ ኃላፊነት ወስዷል። ሌሎች ጥቃቶችም በአውሮፕላን ጣቢያው ላይ ሊደርሱ ይችላሉ በሚል ጥርጣሬ ካቡል የሚገኘው የአሜሪካ ኤምበሲ ዜጎቹ ሁሉ ከአራቱም የጣቢያው መግቢያ በሮች አካባቢ እንዲርቁ አሳስቦ ነበር። የዋይት ሀውስ ቃል አቀባይ ጄን ሳኪም ትናንት በሰጡት መግለጫ ሌላ ጥቃት ሊፈጸም እንደሚችል ባለስልጣናቱ ያስባሉ ብለው የነበረ ሲሆን የመከላከያ መስሪያ ቤቱ ፔንተገን ቃል አቀባይ ጃን ከርቢም የታመኑና ተለይተው የታወቁ የተከታይ ጥቃት ሙከራዎች ሊኖሩ እንደሚችሉ ተናግረዋል። ጥቃቶቹን ለመመከትና ለማክሸፍ ዝግጁ መሆናቸውን ከርቢ ቢናገሩም የተፈጠረው የጸጥታ ስጋት አሜሪካውያኑንና አንዳንድ አፍጋናውያንን የማውጣቱን ጥረት አዳጋች እንዳደረገው ተዘግቧል። በሌላ በኩል ደግሞ እንግሊዝ ሲቪሎችን ለማውጣት ታደርጋቸው የነበሩ በረራዎችን ማቋረጧንና ወታደሮቿንና ዲፕሎማቶቿን እየመለሰች መሆኗን ዛሬ አስታውቃለች። ፈረንሳይም ሲቪሎችን ከአፍጋኒስታን የማስወጣት እንቅስቃሴዋን ማቋረጧን ቀደም ሲል አስታውቃለች። ይሁን እንጂ ሲቪሎችን የማስወጣቱ ስራ ትናንት እንደገና ሲጀመር ከአፍጋኒስታን ለመውጣት ርብርብ ላይ ያሉ ቁጥራቸው የበዛ ሰዎች አውሮፕላን ጣቢያውን አጨናንቀውት ታይተዋል። ባለፉት በርካታ ወራት ቻድ ውስጥ የብዙ ሰው ሕይወት ያጠፋው ጥቃት ኃላፊ የሆነ አንድ ታጣቂ ቡድን የሽግግሩ መንግስት ባቀረበው ብሔራዊ ንግግር ለመካፈል ዝግጁ መሆኑን አስታወቀ። የቻድ ለውጥና ስምምነት ንቅናቄ የተባለው ቡድን ቃል አቀባይ ይህንኑ የቡድኑን አቋም ትናንት ይፋ አድርገዋል። የቻድ የሽግግር ፕሬዚደንት መሐማት ኢድሪስ ዴቢ አባታቸው ኢድሪስ ዴቢ ባለፈው ሚያዝያ ወር ከተጠቀሰው ታጣቂ ቡድን ጋር ሊዋጉ ግንባር ላይ የተሰለፉ ወታደሮችን በመጎብኘት ላይ እንዳሉ ከተገደሉ በኋላ የሽግግሩን መንግስት መያዛቸው ይታወቃል። ከሊቢያ የሚንቀሳቀሰው ሸማቂ ቡድን የቀድሞውን ፕሬዚደንት የገደልኩ እኔ ነኝ ሲል ኃላፊነት መውሰዱም የሚዘነጋ አይደለም። ቡድኑ ትናንት ባወጣው መግለጫ አሁን ስልጣን ላይ ያሉት ልጅየው መሐመት ዴቢ የታጠቁ ተቃዋሚ ቡድኖችን ጨምሮ የሚመለከታቸውን ወገኖች ሁሉ ያሳተፈ ንግግር ለማድረግ ያቀረቡትን ሀሳብ በበጎ ተቀብለነዋል ብሏል። ከዓለም ዙሪያ በተጠናቀሩ የኮቪድ-19 ወረርሽኝ ዜናዎች ጃፓን ውስጥ ሁለተኛቸውን የሞደርና ክትባት የወሰዱ ሁለት ሰዎች ከተከተቡ ከጥቂት ቀናት በኋላ ህይወታቸው እንዳለፈ የሀገሪቱ የጤና ሚኒስቴር አስታውቋል። በሰላሳዎቹ እድሜ ክልል ውስጥ ያሉት ሁለቱ ሰዎች በዚህ የአውሮፓ ነሐሴ ወር መጀመሪያ ላይ ህይወታቸው እንዳለፈ ነው የተነገረው። የተወጉት የሞደርናው ክትባት የተበከለ ሆኖ ተገኝቷል ተብሎ እንዳይሰጥ ከታገደው የክትባቱ አቅርቦት መካከል የተወሰደ መሆኑን የገለጹት ባለስልጣናቱ፣ ይሁን እንጂ ሰዎቹን ለህይወት የዳረጋቸው ምክንያት ምን እንደሆነ ምርመራ እየተደረገ ነው ብለዋል። ቀደም ሲል የጃፓን መንግስት እና ሞደርና ኩባንያ ጥቅም ላይ እንዳይውል የተደረገው የክትባት አቅርቦት ላይ የተገኘ ችግር እንደሌለ እና የተከለከለው ለጥንቃቄ ሲባል እንደሆነ ማስታወቃቸው ይታወሳል። በዩናይትድ ስቴትስ ደግሞ በ12 እና በ17 ዓመት ዕድሜ ክልል ካሉ ታዳጊዎች ውስጥ ግማሹ ቢያንስ የመጀመሪያቸውን የኮቪድ ክትባት መውሰዳቸውን የሀገሪቱ ባለስልጣናት አስታውቀዋል። ይህ ትልቅ ክንዋኔ ነው ሲሉ የዋይት ሀውስ የኮሮና ቫይረስ ጉዳይ አስተባባሪ ጄፍ ዜንት ለጋዜጠኞች ተናግረዋል። ይህ በዚህ እንዳለ የዩናይትድ ስቴትስ የበሽታ መቆጣጠሪያ ና መከላከያ ማዕከል ዋና ዲሬክተር ዶክተር ሮሼል ወለንስኪ በቀጣዩ ዓመት በጀት ዙሪያ ለመነጋገር በተሰየሙ የዩናይትድ ስቴትስ የመወሰኛ ምክር ቤት ሸንጎ ፊት ቀርበው ቃላቸውን ሰጥተዋል። በኮቪድ-19 ምክንያት ሆስፒታል የሚገቡ ህሙማን ቁጥር ጨምሯል፣ በበሽታው ምክንያት ለህልፈት የሚዳረጉ ልጆችም ቁጥር ማሻቀቡን ተናግረዋል። ክትባት መከተብ የሚችሉበት ደረጃ ላይ ያልደረሱ ልጆች ከበሽታው ለመከላከል ይቻል ዘንድ አብረዋቸው ያሉ አዋቂዎች ክትባቱን ወስደው ከቫይረሱ በሚገባ ሊጠብቋቸው ይገባል ሲሉ ዶክተር ወለንስኪ አሳስበዋል። ይህ በዚህ እንዳለ የኮሮና ቫይረስን የመጀመሪያ ምንጭ በተመለከተ የዩናይትድ ስቴትስ የደህንነት መስሪያ ቤቶች አሁንም የተለያየ ድምዳሜ እንደያዙ መሆናቸው ተገልጿል። ይሁን እንጂ ዓለም አቀፍ ወረርሽኙ ከመከሰቱ አስቀድሞ የቻይና መሪዎች ስለ ቫይረሱ የሚያውቁት ነገር አልነበረም ብለው እንደሚያምኑ ነው የተገለጸው። ይህን ያመለከተው በፕሬዚደንት ጆ ባይደን ትእዛዝ ሲካሄድ የቆየው ክትትል ትናንት ይፋ ያደረገው የጥናት ውጤት ነው። በመጨረሻም ትናንትና ኪዩባን የመታት በኃይለኛ ማዕበል የታጀበ ከባድ ዝናብ ሄሪኬን አይዳ ኃይሉን ጨምሮ የሜክሲኮን ባህረ ሰላጤ ሊያዳርስ እየገሰገሰ ነው ተብሎ ተሰግቷል። የዩናይትድ ስቴትስ የሄሪከን ክትትል ማዕከል ባወጣው መግለጫ ነገ እሁድ የዩናይትድ ስቴትስ ደቡባዊዋ ሉዊዚያና ክፍለ ግዛት እንደሚደርስና ኒውኦርሊንስ ከተማን እንደሚያሰጋት ማዕከሉ አስታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ነሐሴ 22 2013 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 943 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናሰማችሁ። ዲሞክራሲ ከማህበራዊ ውል ከሚለው ንድፈ ሀሳብ ጋር የተቆራኘ ነው። ምንድን ነው ይህ ማህበራዊ ውል ወይም ስምምነት የሚለው ሀሳብ? በአጭሩ ሲገለጽ ሰው በተፈጥሮ ነፃና እኩል ነው። መሰረቱ ማንኛውም ሰው፣ ሰዎች በጠቃላይ ሲፈጠሩ ነፃ ሆኖ ነው። ከዚህም አልፎ ደግሞ አንዱ ከሌላው የሚበልጥ አይደለም፣ እኩል ናቸው የሚል መሰረት ነው ያለው። የፍልስፍና መምህርና የበርካታ መጽሐፎች ደራሲው ፕሮፌሰር መሳይ ከበደ ናቸው። ዲሞክራሲ በረከቱና ፈተናዎቹ በሚል ርዕስ ከሸገር ኤፍኤም ጋር በትብብር ለሚሰራጨው ፕሮግራም በተሰናዳ ልዩ ዝግጅት ከሰጡት አስተያየት የተወሰደ ነው። ቆየት ብሎ ይደመጣል። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ። አድማጮች አሁን ቀደም ብለን በመግቢያችን ወደ አስተዋወቅ ናችሁ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ከተወሰኑ የማህበረሰብ ክፍሎች የሆኑ መራጮችን ድምፃቸውን እንዳይሰጡ የሚያከላክል ወይም የማያበረታታ ሁኔታ በመፍጠር ዲሞክራሲያዊ የምርጫ ውጤት እንዲለወጥ የሚያደርግ ጥረት ነው ያሉትን በመቃወም በዋሽንግተን ዲሲ በዛሬ ዕለት እየተካሄደ ያለ ተቃውሞ ሰልፍ ነው። ባልደረባችን ደረጀ ደስታ አሁን የተቃውሞ ሰልፉ እየተካሄደ ባለበት ስፍራ ይገኛል። ደረጀ እንደምን አረፈልክ? こんな感じ Danنا دا Ra ደረጃ ካለህበት ቦታ በርቀት ድምፅ ይሰማናል። እስኪ በዙሪያ ያለውን ነገር ንገረን። ቀደም ሲልም ለሰዓታት ብዙ እንቅስቃሴ እንደነበረ ተረድቻለሁ። እስኪ በአሁኑ ሰዓት እየተካሄደ ያለውንና ቀደም ሲልም እስካሁን በነበሩት ሰዓታት የተካሄዱትን ስነ ስርዓቶች የተከናወኑትን ትዕይንቶች ግለጽልን። አሁን ያለሁት እዚ ማርች ሚል ሰልፍ ላይ ያለሁት እዚ ዋሽንግተን ሞል የሚባለው የብዙ ጊዜ የፕሬዚደንቶች አዲስ ሲመረጡ በዓለ ሲመታቸውን የሚያከብሩበት ስፍራ ላይ ነው ያለሁት እና ሰልፍ ሰልፈኞቹ ከመክፈሽን ስኩር ከሚባለው ስፍራ ተነስተው አሁን እዚህ ደርሰዋል። እንግዲህ አሁን እዚህ ያለውበት ቦታ ላይ መዝሙር እና የሙዚቃ ዝግጅቶች አሉ። ሰው በየቦታው ቁጭ ብለው ቀጣዩን ዝግጅት እየተጠባበቀ ነው። ከጠዋት ጀምሮ ንግግሮች ሲደረጉ፣ ሰልፎች ሲደረጉ ነው የቆዩት። ቀጣዩ ክፍለ ጊዜ ያለ እሱን እየተጠባበቁ ይመስለኛል። መልካም ደረጀ። እስኪ አሁን ደግሞ አደባባይ የወጣውን ሕዝብ ሁኔታ እንዲሁም ደግሞ በዚያ አደባባይ ባደረጓቸው ቀደም ብለህ በገለጽካቸው እንቅስቃሴዎች ውስጥ ምንድን ነው እያሳዩ ያሉት? ለዚያ ሰልፍ ያበቃቸውን መነሻ ምክንያት የሰልፉን ዓላማ አስታውሰን እስኪ ህዝቡ በጣም ከፍተኛ የሚባል ነው የወጣው። በቁጥር ብቻ ሳይሆን በአይነቱም በጣም የተሰባጠረ ነው። በእርግጥ አነስተኛ ወይም አናሳ ዜጎችን ማይኖሪቲ የሚባሉት የአፍሪካን አሜሪካን እና ሌሎች የህብረተሰብ ክፍሎችን በብዛት ይታዩበታል እና የሰልፉ ዓላማ እነዚህ በብዛት የወጡትን በቁጥር አናሳ ሳይሆኑትን ህብረተሰብ ክፍሎችን የመምረጥ መብት የሚገድብ እና አፋኝ የሆኑ ህጎችና አሰራሮች እየወጡ ነው እና እነሱን እንቃወማለን፣ የሚል ነው። የሰልፉ አላማ እሱን ለመቃወም ነው። ደረጀ፣ እንደገለጽከው በተለያዩ ግዛቶች ነው እነህ ህጎች እየወጡ ያሉትና እነኚህ አነስተኛ ቁጥር ያላቸው የማህበረሰብ ክፍሎች በዚህ ሀገር ዲሞክራሲ ውስጥ ትልቅ ስፍራ የሚሰጠውን መብት ይገድባል፣ የሚል ነው። መገናኛ ብዙሀንም እያከራከረ ያለው ምን አይነት ሁኔታ የሚቀጥል ይመስልሃል? ምናልባት በሰልፉ ላይ የተንጸባረቁ በተናጋሪዎቻቸው የተነገረ የሚቀጥል እርምጃ ያመላከቱት ነገር አለ። እስካሁን ባለው አሁ እንግዲህ ሰልፉ እንዳልኩ እንደሚሉት እና አንዳንዶቹንም አነጋግሬ እንደሚናገሩት እስከ 2021 ድረስ በ49 ክፍለ ግዛቶች ወደ 400 ረቂቅ ህጎች ወጥተዋል የመምረጥ መብትን የሚያፍኑ ብለው ነው የሚሉት። በተለይ ሰላሳ በሚሆኑት ደግሞ ግዛቶች ውስጥ ወደ አስራ ስምንት አዳዲስ ህጎች ወጥተዋል። እነዚህ ህጎች ከዚህ በፊት የነበሩ በተለይም በሁለት ሺ ሀያ ከፍተኛ የህዝብ እንቅስቃሴዎችን የመራጮችን እንቅስቃሴና ተሳትፎ ለመገደብ ነው ነው የሚሉት እና በዚህ ይህንን ለመቃወም የተለያዩ ሰዎች ናቸው ንግግር የሚያደርጉት ከነዚህ ማለት የሲቪል ማህበራዊ እንቅስቃሴ አራማጆች ወይም ንቅናቄ መሪዎች እንደ መሻፍተን ያሉት በአፍሪካን አሜሪካን ሁሉ ውስጥ የሚታወቁ ሀዋዲ ዩኒቨርሲቲ ያሉ ተማሪዎች፣ አክቲቪስቶች እና ማህበረሰብ አንቂዎች ናቸው፣ እዚ ሰልፍ ላይ ያሉት በመሪነት ነው። መልካም ደረጀ፣ በመጨረሻው ብታነሳልን፣ በዚህ ተቃውሞ እንቅስቃሴ ውስጥ እነኚህ ሰላማዊ ሰልፈኞች ወይንም ደግሞ የዚህ ተቃውሞ አራማጆች አሳስቦናል ያሉት ገደብ ተጥሎብናል ያሉት በደፈናው የመምረጥ መብታችንን ይገድባል ከሚለው ባሻገር በተናጠል ያነሷቸው ነገሮች አሉ። ምን አይነት መብቶቻቸው እንደሚገደቡ አሁ፣ እንግዲህ ቀደም ሲል እንደነገርኩት ከ2020 ላይ በታየው የመራጮች ተሳትፎ ብዛት ከእሱ ጋር በተያያዘ ለምሳሌ የድምፅ መስጫ ቀናት አስቀድሞ ይደረግ ነበሩ። በተለያዩ ምክንያት እሱ ገደብ እንዲጣልበት በአንዳንድ ቦታ ላይ አንዳንዴም ቀናቱን እንዲያጥሩ ምርጫው የሚደረግባቸው ቀደም ሲሉ የሚደረጉባቸው ቀናት፣ ሌላው በፖስታ ቤት ድምፅ የመስጠቱ ነገር እሱም ላይ ገደብ እንዲጣል መራጮች እንዲጠቀሙ የሚያበረታቱትን ነገሮች እንዲያቆሙ መራጮች በሰልፍም ላይ ውሃ ማቀበል ሁሉ የማይቻል መሆኑን እነሱ እነሱ ሁሉ አሉ ነው የሚሉት። እና ሌላው ከሁሉም ፓርቲዎች የተውጣጡ ገምጋሚዎች ደግሞ በቦርድ ሆነው ምርጫው እንዳይገመግሙ የሚያደርግ ዲሞክራሲያዊና የምርጫውን ሂደት ለመመልከት እድሉ እንዳይኖራቸው የሚያደርግ ነው መስሯቸው በመጨረሻ አንድ ነገር እስካሁን ያላንሳውን ይሄ ዛሬው ቀኑ ነሐሴ ሀያ ስምንት ታሪካዊን ቀን ነው። ይሄን ቀን የመረጡበት ምክንያት ምክንያቱም ዶክተር ማርቲን ሉተር ኪንግ እኔ አሁን እዚህ ያለውበት ቦታ ሆነው ነው ወደ ሁለት መቶ አምሳ ሺህ አሜሪካውያን በተሰበሰቡበት ህልም አለኝም ታላቅ ራዕይ አለኝ የሚለውን ታሪካዊ ንግግራቸው ያደረጉበት እለትም ነው ዛሬ ና እንግዲህ እሳቸው ማርቲን ሉተር ኪንግ ይታገሉበት የነበረውን ዘመን ጂም ክሮ ነው የሚሉት። እሱን ወደኋላ መልሶ ለማምጣት ነው የምርጫው ህግጋቱ ጥቁሮችን፣ አነስተኛ የማህበረሰብ ክፍሎችን መልሶ ለማፈንና ለመለየት የሚደረግ ነገር ነው ነው የሚሉት። መልካም ደረጀ፣ እንግዲህ ገና ሰልፉ እየተካሄደ ነው ያለው። እንደገለጽክልንም የተለያዩ የሰልፉ ተሳታፊዎችን አነጋግረሃል። በመጪው ሳምንት መጀመሪያ ፕሮግራሞቻችን ሙሉ ዝግጅትህን ታሰማናለህ። ለአሁኑ አመሰግናለሁ። መልካም ቀን። በጣም አመሰግናለሁ አሉላ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በተከታዩ ዘገባ ደግሞ ወደ ደሴ እንውሰዳችሁ። በምርቶችና በአገልግሎት ዘርፎች ላይ የተጋነነ የዋጋ ጭማሪ በማድረግ የኑሮ ውድነት እንዲባባስ በሚያደርጉ የንግዱ ማህበረሰብ አባላት ላይ እርምጃ እወስዳለሁ ሲል የደሴ ከተማ አስተዳደር አስታወቀ። የምርት እጥረትና የትራንስፖርት እንቅስቃሴው እንደ ወትሮ ባልሆነበት ነጋዴውን ተጠያቂ ማድረግ ምክንያታዊ አይደለም ሲሉ ነጋዴዎች ይሟገታሉ። መስፍን አራጌ ነው ያሰናዳው። በየእለቱ እያሻቀበ የመጣው የኑሮ ውድነት ለበርካታው የደሴ ከተማ ነዋሪ የመነጋገሪያ አጀንዳ ከሆነ ሰነባበት። በተለይ ራሱን የትግራይ መከላከያ ኃይል ከሚለው አካል ጋር በሚደረገው ጦርነት ምክንያት ከተማዋ በመቶ ሺዎች የሚገመቱ ተፈናቃዮች መዳረሻ መሆኗ ችግሩን የተለየ ቅርጽ እንደሰጠው የሚናገሩ አልጠፉ አያረፉም ያልጨመረ አገልግሎት፣ ያልተወደደ ምርት አለመኖሩን በመጥቀስ ወይዘሮ ምትኬ ወስኔ በደሴ ከተማ 08 ቀበሌ ነዋሪ ናቸው። ወይዘሮዋ በወር በጡረታ በማገኛት ስድስት መቶ ብር ኑሮን መኖር ከብዶኛል ነው የሚሉት። ያለች ጥሮታ ነኝ ደካማ ነኝ። የቀን ስራ መሰርችና በጥሮታ ነው የምተዳደረው። 630 ናት። በጣም አስቸጋሪ ነው ኑሮ። በጣም እየተቸገር ነው። ጤፍ እንኳ አልገዛልንም እና በጣም ችግር ላይ ነው ያለ ነው። ከአቅማችን በላይ ነው። ኑሮ በጣም እየተወደደ ነው። እኛ በጣም ችግር ላይ ነው ያለ ነው። የቀንም ስራ ሰርተን ኑሯችን ለመደጎም አልቻልንም። ጤፍ 5500 ተገዝቶ እንዴት ተብሎ ኑሮ ይኖራል? ምስር ራሱ 120፣ 130 አንድ ኪሎ ሩቡ እንኳ ማግስት ለመብላት አንችልም። ለምን ከአቅማችንና ከብራችን ከገበያችን አንጻር ጥራጥሬ የራሱን የትናንትና ባቄላ አንድ ሳን ሰማኒያ ብር ነው ገዝቼ የመጣሁት ከስድስት መቶ ሰላሳ እንዴ አንድ ሳን ሰማኒያ ብር ተገዝቶ ያ ሰው ለመኖር ይችላል? በጣም ከባድ ነው። ዝቅተኛ ኑሮ ለሚኖሩ ሰው በጣም አሰቃቂ ኑሮ የምንድንኖረ ያለ ነው። የእሳቸውን እጅ የሚጠብቁ ያለ እሳቸው ድጋፍ መዋል ቀርቶ ማርፈድ የማይችሉ ልጆችን ማስተዳደራቸው ደግሞ በንቀርት ላይ ሆኖባቸዋል። ቤተሰቦች አስተዳድራለሁ አራት ልጆች አሉ እኔ አምስተኛ ነኝ። በጣም ኑሮ እየከበደ ነው ያለው። ራሱን የቻለ ልጅ የለኝም። ሁኑ በእኔ ጉጨ ነው አሜሪካ ድምጽ ሬዲዮ ተንቀሳቅሶ በጎበኛቸው የከተማዋ ንግድ አካባቢዎች ከአመት በፊት ስምንት ብር ይገዛ የነበረ አንድ ኪሎ ሽንኩርት ሰላሳ ብር መድረሱን ሶስት ብር ይሸመት የነበረ አንድ እንቁላል ስምንት ብር መግባቱን ሶስት መቶ ብር ይገበይ የነበረው አምስት ሊትር ፈሳሽ ዘይት ወደ ስድስት መቶ ብር ማደጉን ታዝበዋል። የኑሮ ውድነቱ የተባባሰው በጦርነቱ ምክንያት ተፈናቅለው የሚመጡ ሰዎች ቁጥር መጨመሩን ተከትሎ ነው የሚሉ ወገኖች አሉ። ይህ ያሳስበው የከተማዋ አስተዳደር ከንግዱ ማህበረሰብ ጋር ውይይት አድርጎ ነበር። የከተማዋ ንግድ መምሪያ ኃላፊ ዮናስ እንዳለ የበርካታ የከተማ ነጋዴ መገለጫ ባይሆንም ጥቂት የሚባሉ ነጋዴዎች ከእጥፍ በላይ ዋጋ በመጨመር የኢኮኖሚ አለመረጋጋትና የኑሮ ውድነቱ እንዲባባስ ማድረጋቸውን አልደበቁም። በርከት ያለ የተፈናቃይ ቁጥር በመጣበት ሰሞን በአንድ በኩል በሶሻል ሚዲያውም በተለያየ መንገድ ከፍተኛ የሆነ ጭማሪ ያለ ወዘተ የሚል ነበር እና ይህን ችግር ለመፍታት እንደ ከተማ የግብረ ኃይል በማቋቋም እያንዳንዱ ቤት በር ለከበር ለመጎብኘት ጥረት አድርገናል። በጣም በርካታ የንግዱ ማህበረሰብ አባላት የተሻለ ስራ እየሰሩ እንዳሉ አይተናል። ግን ደግሞ በዚያው ልክ ቁጥራቸው ቀላል የማይባል በተለይ አልጋቢ አካባቢ በትንሹ ከ20 ብር እስከ 200 ብር ጭማሪ ያደረጉ እንዳሉ ማግኘት ነው። እንደ አመራሮቹ ሰሞኑን በ370 የሆቴልና የንግድ ድርጅቶች ላይ በተደረገ ፍተሻ 83ቱ የተጋነነ የዋጋ ጭማሪ ማድረጋቸው መረጋገጡን ጠቅሰዋል። በከተማችን ውስጥ በዚህ ወቅታዊ ሁኔታ ላይ የተለያዩ ነጋዴዎች የተለያየ የንግድ መጨመር፣ የገበያ ንረት መፍጠር ታይቶባቸዋል። በተለይ የአልጋ መጨመር፣ የተለያዩ የምግብ እቃዎች ላይ መጨመር፣ ሸቀጣሸቀጥ ላይ መጨመር ላይ ተሳስሉት የጨመሩ አሉ። እነዚህ የጨመሩ አካላትን አንድ ቡድን አቋቁመን በንግድ መምሪያ በኩል ይሄ ኮሚቴ በአጠቃላይ በተለያዩ አካባቢዎች ዞሮ በማየት በርካታ ሰዎችን ለማግኘት ሞክሯል። በእርግጥ እንደተባለው አይደለም ያገኛቸው። እነዚህን ሰዎች እርምጃ ለመውሰድ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። የተወሰኑት አስረን በዋስ እንዲወጡ ያደረግንበት ሁኔታ አለ። በአጠቃላይ ይህን ችግር የሚፈጥሩ አካላት እርምጃ መውሰድ ጀምረናል ብሎ መውሰድ ይቻላል። አብዛኞቹ ወደ ቀድሞ የግብይት ዋጋ እንዲመለሱ መደረጉን ጠቅሰው ስምንቱ በፖሊስ ተይዘው ክስ እንደተመሰረተባቸውና የታሸጉ ተቋማትም እንዳሉ አስረድተዋል። በአገዳህል ንግድ የተሰማሩት ፋሲል አይፎክሩ የተባሉ ነጋዴ የምርት አቅርቦት በሌለበትና የትራንስፖርት ፍሰቱ በወትሮው ልክ ባልሆነበት ነጋዴውን ተጠያቂ ማድረግ ተገቢ አይደለም ሲሉ ይሟገታሉ። የኑሮ ውድነት እንዴት ሊንር ቻለ የሚለው መሰረታዊ ሐሳብ ስናነሳ አብዛኛውን ምርቶች ከየት ነው የሚመረቱት፣ እንደገና ደግሞ የትራንስፖርት ኮስቱ ምን ያህል ነው፣ እዚህ አካባቢ ላይ ሲሸጡስ ምን ያህል ነው ዋጋ ያለው ብለን ማንሳት ያስፈል አሁን እኔ በምሰራው ስራ አብዛኛው የአገዳን የሚመረቱበት አካባቢ ወለጋና ጎጃም ነው የሚመርቱ። እሱም መቶ ሰላሳ አራት ቀበሌ ያለበት የአምርታማነትና ምርት የሚያመርትበት አካባቢ ባለው አቅም መቶ በመቶ አምርቷለኝ ድረው ጥያቄ ማንሳት። የከተማዋ ከንቲባ በበኩላቸው የትራንስፖርትም የምርት ግብአት በማያስፈልጋቸው የአገልግሎት ዘርፎች ላይ በምን ምክንያት የዋጋ ጭማሪ ይደረጋል ሲሉ ይጠይቃሉ። ሰሞኑን በርካታ ቶን የሚሆን ስንዴ ወዳገብስ እየገባ ነው። ዘይት እየገባ ብዙ ችግሮች አሉ። መንግስት ሁሉ እየሰራ ያለበት ሁኔታ ቢኖሩ ችግሮች አሉ። ግን ኢኮኖሚያዊ አሻቱን ስንመለከት ግን በዚህ ሰዓት እንዴት ከወገንህ በዚህ ሰዓት ተተነው እየወጣ እየተዘረፈ እየተቃጠለ ባለበት ሰዓት ይህም ማድረግ ተገቢና ትክክል አይደለም። እሺ ጤፍ ላይኖር ይችላል፣ ምርት ላይኖር ይችላል፣ የስንዴ ምርት ላይኖር ይችላል። አልጋ ለምድ ለምጨምረው በጫማ ንግድ የተሰማሩት በድሉ ገብረ ኪዳን የተባሉ ነጋዴ ደግሞ በኑሮ ውድነት ላይ አመራሩ ቀጥተኛም ቀጥተኛ ያልሆነ ሚና አለው ሲሉ ይሟገታሉ። የኢኮኖሚ ግሽበት ወይም የኢኮኖሚ ጦርነት እውነት በነጋዴው ብቻ ነው እየተፈጠረ ያለው። አመራሩ ውስጥ ወንጀለኛ የለም። አመራሩ በግልጽ በሙስና አልተዘፈቀም። እየተዘፈቀ ያለ የለም። ራሳችሁን መፈተሽ ያስፈልጋል። አመራሩ አሻጥረኛ ነው። በመንግስትና በሕዝብ መካከል ከፍተኛ የሆነ ሆድና ጀርባ ለማድረግ የሚሰራ አመራር አለ። ይህ ምንም ጥያቄ ጥያቄና መልስ የለውም። የአመራር ነው። የኢኮኖሚ ዋሩ መነሻው እዚህ አመራር ላይ ምን እየተሰራ ነው? እናንተ ራሳችሁን በምን ደረጃ ትፈትሹታላችሁ? ምክንያቱ ምንም ይሁን ማንም ወይዘሮ ምትኬ እንደሚሉት ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን የሚታደግ አሰራር መዘርጋት አለበት። ድሀ ገዝቶም ለመብላትም አልቻለም። ከአቅማችን በላይ ነው የሆነ። ይህንን መንግስት እንዲያውና እንዲከታተለው እንፈልጋለን። ዋናው የኑሮ ድነትን የምትቀንስበት መንገድ ዘላቂ መፍትሄ ነው። በተለይ ምርት መጨመር ነው፣ በስፋት መጨመር አለበት። ምርት በሌለበት ወቅት ገበያ ንረት መከሰቱ አይቀርም። ሰብሎችን በተለይ በዚህ በምግብ ሰብሎች አካባቢ ላይ እና ዞሮ ዞሮ ምንድን ነው እያደረግን ያለ ነው? አንደኛ በጅን አድ እንዲቀርቡ እያደረግን ነው። ሸማቾች እንዲያቀርቡ እየተደረገ ነው። አሁን ሰሞኑን የመንግስት ሰራተኞች እንዲቀርብላቸው አድርገና በሶስት ወር፣ ሌሎችም እቃዎች በጅን አድ መቅረብ ያለባቸው እንደ መኮረኒ፣ ፓስታ፣ ዘይት የመሳሰሉ ነገሮች እንዲቀርቡ ጥረት እየተደረገ ነው። አሁንም ስራ የሚጠይቀን ያልተፈቱ ነገሮች አሉ። በተለይ ሸቀጥ ጋር በተያያዘ የሚነሱ ነገሮች አሉ። እሱ ከውጭ ምንዛሬም ጋር ተያይዞ ጥረቱም ጋር ተያይዞ ወዘተ የሚነሱ ነገሮች አሉ። ዞሮ እሱን አሁንም ክትትል እያደረግን ነው። የተጋነነ ጭማሪ በሚያደርጉ ንግድ የንግድ ማህበረሰብ አባላት ላይ አሁን አሁንም የሚያዳግ እርምጃ ለመውሰድ ዝግጅት እያደረግን ያለ ነው። የንግዱ ማህበረሰብም ኃላፊነት እንደሚወስድ ቃል ገብቶ ነው የወጣው። ስለዚህ ይህን ተከትለን እኛም ስራችን አጥናክ እንገጥላለን ማለት ነው። በደሴ የተለያዩ መጠለያ ካምፖች የተጠለሉ ተፈናቃዮችን በመመገብ የቁሳቁስና የአልባሳት ድጋፍ በማድረግ የንግዱ ማህበረሰብ ያበረከተውን አስተዋጽኦ ያደነቁት ከንቲባው፣ ፍትሐዊ ያልሆነ የዋጋ ጭማሪ ከማድረግ በመቆጠብ ህዝባዊ ወገንተኛነቱን እንዲያሳይም ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍንን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ዘገባ ደግሞ በኦሮሚያ ንግድና ምጣኔ ሀብት ነክ ጉዳዮች ዙሪያ ያተኩራል። በምዕራብ ኦሮሚያ በተለይም በአራቱ የወለጋ ዞኖች በተደጋጋሚ እያጋጠመ ባለው የጸጥታ መደፍረስ ሳቢያ በአካባቢው የሚገኙ የንግድ ማህበረሰብ አባላት ለከፍተኛ ችግር እየተዳረጉ እንደሆነ ይናገራሉ። ስራቸው ላይ በሚያደርሰውም ችግር ለንግድ ስራ ከባንክ የተበደሩትን ገንዘብ መልሶ መክፈል እንዳዳገታቸውም ያስረዳሉ። ስለ ጉዳዩ የተጠየቁት የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ በሰጡት ምላሽ በአካባቢው የጸጥታ ችግር ቢኖርም ብድር መክፈል እስከ ምሳን የሚያደርስ ችግር ግን የለም ብለዋል። የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ በበኩላቸው የክልሉ መንግስት ጉዳዩን የሚመለከት መረጃ እንዳለው ጠቅሰው በትኩረት እየተሰራበት ነው ብለዋል። አዲሱ ዘጋቢያችን ምትኩ ፈቃዱ ነው ያጠናቀረልን። በምዕራብ ኦሮሚያ በተለይም በአራቱ የወለጋ ዞኖች ማለትም በቄለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋና በሆሮ ጉድሩ ወለጋ የሚገኙ የንግዱ ማህበረሰብ አባላት እንደሚሉት በአካባቢው የቀጠለው የጸጥታ መደፍረስ ችግር በዕለት ተዕለት ስራቸው ላይ ከፍተኛ እንቅፋት ፈጥሯል። በየጊዜው የሚከሰት የመንገዶች መዘጋት፣ የስልክና ኢንተርኔት አገልግሎት መቋረጥ፣ በገጠራማ አካባቢዎች እንደ ልብ ተንቀሳቅሶ የግብርና ምርቶችን ማሰባሰብ አለመቻልና ለስራው የሚያስፈልገውን ገንዘብ እንደ ልብ ማንቀሳቀስ አለመቻል ደግሞ የችግሩ መገለጫዎች እንደሆኑ ተናግሯል። በተጠቀሱት ችግሮች ምክንያት ለሥራ ማስኬጃ የወሰዱትን የባንክ ብድር በወቅቱ መመለስ እንዳልቻሉ ይገልጻሉ። በቡና ንግድ ላይ የተሰማሩት አቶ ገዛኝ ኩመራ የመጀመሪያው አስተያየት ሰጪ ናቸው። በተለያየ የጸጥታ ችግር እንደልባችን ልባችን ተንቀሳቅሰን ከወረዳ ወረዳ ሄደን ብርና መግዛት አልቻልንም። እንደ ልባችን ብር አሰራጭተን መሰብሰብ አልቻልንም። ወደ ማዕከላዊ ገበያ ማቅረብ ስላልቻልን ያ ነገር አራትና አምስት ዓመታት የፈጀ ስለሆነ ያ በንግዳችን ላይ ከፍተኛ ችግርና ኪሳራ ደርሶብናል። በተመሳሳይ ንግድ ላይ የተሰማሩት አቶ ረታ ማሞ ደግሞ ተከታዩም ብሏል። ምን አሁን ንግድ ውስጥ የለንም። ጠቅላላው ነጋዴ ሰላም ጦር የተነሳ አብዛኛው ነጋዴ ወደ መሀል ሀገር ተጠልሎ እያለ ነው። ምንም ንግድ የሚባል ነገር የለም መሰለህ። ወጥተህ መግባት አትችልም፣ እንኳን ማነገር ቀርቶ ማለት ነው። በወድ ኑሮም ስለሚያሰጋ ብዙ ነጋዴዎች ወደ መሀል ሀገር ተጠልሎ ሁሉን ነገር ትቶ ብዙዎቹ ወደ አዲስ አበባ ነው ያሉ ማለት ነው። ሌላው አስተያየት ሰጪ አቶ ባየታ ነመራም ተመሳሳይ ሀሳብ አንጸባርቋል። የአካባቢው ነጋዴ እንዳለ ቢዝነሱ እዛ አካባቢ እዛ ያለው ቢዝነስ እንዳለ ሞቷል ማለት ይቻላል። ወረድ ብሎ የሚጠይቅ ሰው ከተገኘ ያለን ሁኔታ ሪያሊቲውን መረዳት ይችላል። ሲስተሞች ትክክል አይሉም። ሰው ባንክ የተበደረ መኪና ይገዛል። መኪና ስገዛ ያው ሰርቶ ለመመለስ ነው። መንገድ ክልል ወት በር አንዳንድ ጉዳዮች ክልሉ ብዙም ሰርቶ ለመመለስ የሚያመች ጉዳይ የለም። አይደለም ከባንክ የተበደርከው ይቅርና ቀድሞም ከባንክ ሳት ይበደረ ነበረው ገንዘብ ራሱ በላዊ ያፈራውን ብር ራሱ እስከ ማጣት ደርስ ደርሰዋል። ይሄ ነው ያለ ሁኔታ። በቡና ንግድ ላይ የተሰማሩት አቶ ገዛኝ ኩመራ ለችግራቸው መፍትሄ ይሆናል ብሎ የሚያስቡትን እንደሚከተለው አስረድተዋል። አንደኛ መንግስት ወይ ብድራችንን ወደ የመንግስት ባንክ ወስዶ ተጨማሪ ብድር እንዲሰራልና ግምት እንዲሰራልን አድርጎ በረዥም ጊዜ የደከፈ እጅ ነው ቢያመቻችልን አበዳሪ የግል ባንኮችም ይህን ግንዛቤ ውስጥ አስገብተው እገዛ ቢያደርጉልንና ንብረታችንን ሳንቀማ ሰብተን የምንከፍልበትና ሁኔታዎች ሲስተካከሉ ደግሞ ወደ ስራ የምንመለስበት ሊመታ ስዜ ነው የማስበው። አቶ ረታማሙ ተመሳሳይ ሀሳብ አንጸባርቋል። አንደኛ እኛ አበዳሪ ደንበኛ ባንኮቻችን የምንጠብቀው ብዙ ንብረታት ይዘን ትንሽ ልብል ስለተሰጠን ጉዳያችንን ስለሚያውቁ ማለት ነው ያለው ፕሮፖዛል የማቅርብን ነበር። ጉዳያችንን ስለሚያውቁ አበዳሪ ባንኮቻችን ጉዳያችንን በጥሞናና በጥልቅ አይቶልን አንድ የብድራችንን ጊዜ እንዳያራዝሙልን፣ ሁለተኛ ደግሞ ሰርቴ እንድንከፍል ሌላ ተጨማሪ ግድር እንጠይቃለን። ሁለተኛ ደግሞ እኛ ከመንግስት የምንጠብቀው ያለው ነገር መንግስት ያውቃል፣ እኛ እናውቃለን። ፕሮፖዛል አዘጋጅተን በመንግስት እጅ ነው ያለው። መንግስት እኛ ዜጋ መሆናችን ግምት ውስጥ በማስገባት ሕግና ደንብ አዋጆች፣ እየተከለከሉ ቢሆኑ መንግስት ከኛው ላይ ያሉ ሰዎችን እና ዜጎቻችንን አርቶ በጉዳቱ ጣልቃ ገብቶ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በዚህ ጉዳይ ላይ ለአሜሪካ ድምጽ ሬዲዮ በሰጡት ሀሳብ በአካባቢው የጸጥታ መድፍረስ ችግር አልፎ አልፎ ይኑር እንጂ የንግድ ስራን የሚከለክልና ብድር ለመክፈል እስከ አለመቻል የሚያደርስ አይደለም ብሏል። በዚህ ረገድ እስካሁን ለባንኩ የቀረበ ሪፖርትም ሆነ አቤቶታ እንደሌለም ይናገራሉ። እንደዚህ አይነት አቤቶታ ከባንኩ ደንበኞች የሚቀርብ ከሆነ ግን ተቀብሎ ለማስተናገድ ዝግጁ መሆናቸውን አቶ አቤ ሳኖ ተናግሯል። አመሰግናለሁ። በዚህ መንገድ የቀረበ ምንም ቅሬታ የለም። እንደተባለውም በሴኪዩሪቲ ችግር ምክንያት የንግዳችን ተበላሽ የሚባል የጎላ ነገር የለም። አልፎ አልፎ የንግዱ ባህሪ ምናልባት የሴኪዩሪቲ ችግር ያን የሚሰራውን ስራ ንብረቱን የሚያወድምበት ሁኔታ ካለ፣ የመዘረፍ ሁኔታ ካለ፣ ለምሳሌ አልፎ አልፎ ቡና አካባቢ ቡና የሚያመርቱ ጫካ ውስጥ ያላቸው ቡናቸውን በወቅቱ መሰብሰብ የተሳናቸው አሉ። እንደዚህ ከስራው ባህሪ አንጻር ችግር ሊገጥም የሚችል ማለት ነው። በጣም የተወሰኑ ሰዎችን የሚመለከት የግለሰብ ችግር ነው የሚሆነው። ችግራቸውን ካመለከቱ ባንኩ ያግዛቸዋል ጊዜ በመስጠት ያን ችግራቸውን ተመጣጣኝ የሆነ መፍትሄ ነው የምንሰጣቸው። በዚህ መንገድ ሲያመለክቱ ምላሽ እየተሰጣቸው ነው። በተለየ ሁኔታ እንደዚህ በሴኩሪቲ ችግር የተለየ ችግር ገጥሞናል ተብሎ ጎልቶ ወደ ማኩ ገብቶ የመጣ የለም። ከዲስትሪክቶቻችንም አቅም በላይ አይደለም። ወደዚህ ወደ የዋና መስሪያ ቤት የቀረበ በዚህ መንገድ የለም። የደንበኞቻችንን ፖርትፎሊዮ ስናይ ከዘጠና በመቶ በላይ በትክክል ብድራቸውን እየከፈሉ ነው። የተወሰኑ ችግር የገጠማቸውም ቀርበው በችግራቸው ምላሽ እየተሰጣቸው ነው። አቶ ጋሪ ዱጉማ የምጣኔ ሀብት ባለሙያ እና አማካሪ ናቸው። እንደዚህ አይነት ችግር በሶስተኛ ወገን ማለትም ከተበዳሪ እና አበዳሪ ውጪ ችግር ሲያጋጥም መንግስት ጣልቃ በመግባት መፍትሄ መስጠቱ በዓለም አቀፍ የንግድ ስራ የተለመደ ነው ብሏል። እንግዲህ ያው መንግስት ይሄንን ድጋፍ መስጠት ያስፈልጋል ማለት ነው። እንግዲህ ባንኩም ያን ሁሉ ገንዘብ አበድሮ ችግር ውስጥ ካለ እና አበዳሪውም የተበደረውም ያንን መመለስ ካልቻለ እንግዲህ ሶስተኛ ሰው መግባቱ ወይ ሶስተኛ አካል መግባቱ ወሳኝ ነው የሚሆነው ማለት ነው። ያንን እንግዲህ ያን እንደ ማክሮ ኢኮኖሚ በተለይ የኢኮኖሚውን ለማረጋጋት ያለው እነሱ ኢኮኖሚው ውስጥ ከሀገር ደረጃ እና አጠቃላይ እዛ አካባቢ ላለው ኅብረተሰብ ደረጃን ያለውን ስራ ለመስራት እነሱ መደገፍ አለባቸው የሚያስፈልጋቸው፣ ምክንያቱም የእነሱ ጉዳት ደረጃ ራሱ በደንብ መጠናት አለበት። የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ በምዕራብ ኦሮሚያ ስላለው የጸጥታ ችግር እና የክልሉ መንግስት ችግሩን ለመቅረፍ እያደረገ ስላለው ጥረት ለአሜሪካ ድምጽ ሬዲዮ አብራርቷል የጸጥታ ችግር በመኖሩ ምክንያት የአካባቢው ማህበረሰብ ብሎም ባለሀብቶች የዕለት ዕለት ስራቸውም በአግባቡ ማከናወን እንዳልቻሉ የክልሉ መንግስት መረጃ እንዳለውና ከነጋዴው ማህበረሰብ ጋርም ውይይት ማድረጉን አቶ ጌታቸው ተናግሯል አካባቢውን ሰላማዊ ለማድረግ የማህበረሰቡ ተሳትፎ አስፈላጊ በመሆኑ በዚህ ላይ የንግዱ ማህበረሰብ ጭምር ተሳትፎ ማድረግ ከቻለ አካባቢው ወደ ቀድሞ ሰላም ተመልሶ የንግድና የማህበራዊ እንቅስቃሴው መስተካከል ይችላል ብሏል። ችግሩ ይታወቃል። ችግሩ ግን ሊቀረፍ የሚገባው በራሱ በአካባቢው ማህበረሰብ ነው። የአካባቢ ማህበረሰብ በሙሉ ተሳትፎ እስካሁን ባደረገው ተሳትፎ በዛ አካባቢ የሚንቀሳቀሰውን የኦነግ ሸኔ ቡድንና አሸባሪውን በመደምሰስ አካባቢውን ሰላም የማድረግ ስራ እየሰራ ነው ያለው። ይሄንን አጠናክሮ ማስቀጠል መቻል አለበት። አካባቢውን ሰላም ማድረግ የግድ ስለሚሆን ማለት ነው። መሰረተ ልማቶቹ መስፋፋት አለባቸው። መሰረተ ልማቶቹ በተስፋፉ ቁጥር የተለያዩ ስራ እድሎች ይፈጠራሉ። የተለያዩ ኢንቨስትመንቶች ወደዛ አካባቢ ሊሄዱ ይችላሉ ላንን ማጠናከርና ማስቀጠል እንዳለብን በዕቅድ ተይዞ እየተሰራበት ነው ያለው በዛውም የነዚህ የነጋዴዎች ጥያቄ ሊመለስ የሚችልበት እድል ይኖራል ተብሎ ነው የሚታመነው የባንክ ብድርን የመክፈያ ጊዜ ከተጨባጭ ሁኔታዎች ጋር ተገናዝቦ እንዲራዘም የሚጠይቁ ሀሳቦች ግጭቶች ባሉባቸው ሌሎች የኢትዮጵያ አካባቢዎች ይነሳሉ ከሚመለከተው የፌዴራል መንግስት አካል ምላሽ ጋር በቀጣይ ዘገባ ይዘል ልንመለስ እንሞክራለን። ለአሜሪካ ድምፅ ሬዲዮ ለተጠናቀረው ዘገባ ምትኩ ፍቃዱ ነኝ፣ አዲስ አበባ። ምትኩን፣ ለመጀመሪያ ዘገባው አመሰግናለሁ። ተከታዩም አድማጮች እዚያው ኦሮሚያ የሚያቆየን ቅንብር ነው። ቱሪዝም ነው ትኩረቱ ታዲያ በኦሮሚያ ክልል ብዙ የጎብኚዎች መዳረሻዎች ቢኖሩም ተደራሽ ግን አይደሉም ሲል የክልሉ ቱሪዝም ቢሮ አመለከተ። በክልሉ የሚንቀሳቀሱ አስጎብኚ ድርጅቶች በበኩላቸው በክልሉ ያሉት የቱሪዝም መዳረሻዎች በአግባቡ ስለማይታወቁ የክልሉ መንግስት መዳረሻዎቹን የማስተዋወቅ ሥራ መስራት አለበት ሲሉ አሳስበዋል። የኦሮሚያ ቱሪዝም ኮሚሽንም ይህንን ጉድለት ለመምላት እየሠራ ሆኖ ይላል። ገልሞ ዳዊት ነው የተከታተለው ሸለማ ውልፋታ በኦሮሚያ የሚንቀሳቀስ የአንድ ያዝ ጎብኚ ድርጅት ባለቤት ነው በክልሉ ጎብኚዎች ሊያዩት የሚወዱት ብዙ ቦታዎች ቢኖሩም እስካሁን በቱሪስቶች የሚገበኙ ቦታዎች ግን ውስን ናቸው ይላል ሸለማ በጎብኚዎች የሚዘወተሩ ቦታዎች የባሌ ተራሮች ብሔራዊ ፓርክ በስምጥ ሸለቆ የሚገኙ አይቆችና መልክዓ ምድር አቀማመጦች በማዕከላዊ ኦሮሚያ የሚገኙ ገዳማትና የጥንት ቤተ ክርስቲያናት ናቸው ይላል በክልሉ በቱሪስቶች ሊጎበኙ የሚገቡ ቦታዎች ቢኖሩም በቱሪስቶች የሚጎበኙት ግን ጥቂቶች ናቸው ሲል ያብራራል። ቱሪዝን አኮቤካሙ ብያ አላት ደክሱ ቀብዳ ኦሮሚያን ሞ አስኬሳ እንደሚታወቀው ከቱሪዝም ገቢ ለማግኘት የጎብኚዎች መዳረሻዎችን ማስተዋወቅ አለብህ። ኦሮሚያ ደግሞ በዚህ ላይ ብዙ አልሰራችም። ለምሳሌ በሰሜን እንዲሁም በደቡብ ስላሉት የጎብኚዎች መዳረሻዎች መንግስት ከፍተኛ የማስተዋወቅ ስራን ሰርቷል። ለዚያም ይታወቃል። በኦሮሚያ ይህ ሁኔታ በፊት አልነበረም። ስለዚህ ኦሮሚያ ካለው የጎብኚዎች መዳረሻ ሊያገኝ የሚገባውን ገቢ ማግኘት አልቻለም ማለት ነው። ነገር ግን ክልሉ ብዙ ሊጎበኙ የሚችሉ ነገሮች አሉት። ለምሳሌ ባህል፣ መልክዓ ምድር፣ የዱር አራዊቶች አሉ። እነኚህ ሁሉ የቱሪስት መስህቦች ናቸው። የኢትዮጵያ ቱሪዝም ከተቋቋመ ብዙ ዓመት እንዳስቆጠረ ነው የሚነገረው። ነገር ግን እሱ በዚህ ሁሉ ዓመት ያልሰራውን ቅርብ የተቋቋመው የኦሮሚያ ቱሪዝም ኮሚሽን በክልሉ ያሉትን የጎብኚዎች መዳረሻዎችን የማስተዋወቅ ስራን እየሰራ ነው። እንግዲህ ይህ የሚያሳየው መዳረሻዎቹን በማስተዋወቁ ላይ ተሰርቶ ቢኖር ኖሮ የተሻለ ገቢ ይገኝ ነበር። በአጭሩ በኦሮሚያ ያሉ የጎብኚዎች መዳረሻ ለምን አልተጎበኙም ለሚለው የማስተዋወቅ ሥራ ስላልተሰራላቸው ነው። የአስጎብኚ ድርጅት ባለቤት አቶ ሸለመ መዳረሻዎቹ አካባቢ በቂ የጎብኚዎች ማረፊያ አለመኖሩ፣ አስፈላጊ የመሰረተ ልማቶች አለመሟላትም ተጨማሪ ምክንያቶች ናቸው ሲል ይናገራል። አቶ እንደ ከበደ የኦሮሚያ ክልል ቱሪዝም ቢሮ ምክትል ኃላፊ ናቸው። በእርግጥ ክልሉ ብዙ የቱሪስት መዳረሻዎች አሉት ሲሉ ይናገራሉ። ኦሮሚያ ቀበኛ ወተ ቱሪዝሚ ጎሳ ሄዱ ከንሽቀዱካ ቀቤኛ ቱሪዝሚ ከንጀ ቀቤኛ ኦሮሚያ ብዙ ባህላዊ እንዲሁም ተፈጥሯዊ የቱሪስት መስህቦች አሏት። በዩኔስኮ ተመዝግበው ያሉ ለምሳሌ በባሌ አካባቢ የባሌ ተራሮች ብሔራዊ ፓርክ፣ ድሬ ሼክ ሁሴን፣ ሶፍ ኡመር ዋሻ ከማዕከላዊ ኦሮሚያ ደግሞ እንደ መልካ ቁንጡሬ ያሉ በዓለም አቀፍ የሚታወቁ ናቸው። ሌሎችም ብዙ ፏፏቴዎች በዩኔስኮ ተቀባይነት አግኝቶ ያለ የያየ ደን፣ በባህላዊ በኩል ደግሞ የገዳ ስርዓትና እሬቻ ታዋቂ የቱሪስት መስህብ ናቸው ማለት እንችላለን። አቶ ከበደ ከዚህ ሁሉ መስህቦች ለጎብኚዎች ተደራሽ የሆኑት ጥቂቶች ናቸው ካሉ በኋላ ምክንያቱንም እንደሚከተለው አብራርተዋል። ሀወቶኒ ቱሪዝም ናነ ኬኛ ኬስ ድረን ፊ ከም ብራውል ብረ ከብኒ ጋፈላል ሚሶማ ወንቀበቴ ስለርካ ብርባ ደሞት ሚሶሙ በክልላችን ያሉ የቱሪዝም ሀብት የለሙ አይደሉም። ስለዚህ ጎብኚዎች ሲያገኙ አልነበረም። በተጨማሪም እነዚህን መዳረሻዎች የማስተዋወቁ ስራም በአግባቡ አልተሰራበትም። ስለዚህ በአገራችን ያለው የቱሪስት ፍሰት ወደ ሰሜኑ ኢትዮጵያ ያደላ ነበር። ነገር ግን የደቡብ የአገሪቱ ክፍልም በቱሪስቶች የሚዘወትር ቦታ ነው ይነስም እንጂ፣ ቅርብ ጊዜ እየተሰራ ባለው የማስተዋወቅ ስራ በኦሮሚያ ያለውም የቱሪስት ፍሰት እየጨመረ መጥቷል። በውጭ ሀገር ጎብኚዎች ቁጥር ወደ ሌላ ይሁን እንጂ በሀገር ውስጥ የጎብኚዎች ቁጥር ግን ኦሮሚያ ነው ቀዳሚ ስፍራ ያለው። ክብሮሰን ነጋሽ የቅርስ ጥበቃ እና የቱሪዝም ባለሙያ ነው። የኦሮሚያ ቱሪዝም ኮሚሽን የቱሪዝም ልማት ዲሬክተር የሆነው ክብረ ወሰን እሱም በኦሮሚያ የጎብኚዎች መዳረሻዎች ብዙ መሆናቸውን ግን በተገቢ መንገድ አለመልማታቸው ተፈላጊ ጥቅም እንዳያስገኙ እያደረገ ነው ሲል ለቪኦኤ ተናግረዋል። ናንን ኦሮሚያ ኩን ገኤ ቱሪዝሚ ኢትዮጵያ ኬሰት ይቀቡ ላለፉት ዓመታት ኦሮሚያ በሀገር ደረጃ ካለው የቱሪዝም ፍሰት ድርሻን ስንመለከት በጣም ያነሰ ነበር። ለዚህ ምክንያቱ አንደኛ የገበያ ማስተዋወቅ ስራ አለመሰራቱ፣ የመዳረሻዎች ለጎብኚዎች ተደራሽ አለመሆን፣ እንዲሁም ቱሪዝምን የሚያሳልጥ የመንግስት መዋቅርም አለመኖሩ ነው። ከባለፈው ዓመት አንስቶ ግን ልዩ ትኩረት ተሰጥቶት እየተሰራ ነው። ኦሮሚያ ቱሪዝም ኮሚሽን ክልሉን በሀገሩ ካሉ አምስቱ የቱሪስት መዳረሻዎች መሪ የማድረግን ዓላማ ይዞ እየሰራ ነው። እስካሁን በሰራ ነው ስራም የጎብኚዎች መዳረሻዎችን የማስተዋወቅ ስራ አጥጋቢ የሚባል ውጤት እያገኘን ነን። ወደፊትም ቱሪዝም የጋርዮች ስራ እንደመሆኑ በግሉ ዘርፍ ውስጥ ያሉ ሰዎች ከመንግስት ጋር ተባብረው ሰርተው ይህንን ሀሳብ ያሳካሉ ብዬ አስባለሁ። ክብረው ሰናክለው የኦሮሚያ ክልላዊ መንግስት በክልሉ የሚታየውን የቱሪዝም ፍሰትን ለማሻሻል የኦሮሚያ ቱሪዝም ኮሚሽን ማቋቋሙን ገልጸው የኦሮሚያ ቱሪዝም ኮሚሽንም ካለፈው ዓመት ጀምሮ ወደ ስራ መግባቱንና በክልሉ የሚገኙ የቱሪዝም መዳረሻዎችን በተለያዩ መገናኛ ዘዴዎች በተለይ በማህበራዊ ሚዲያና በኢንተርኔት እያስተዋወቀ እንደሚገኝ ገልጸዋል። አቶ እንዴ ከበደ፣ የኦሮሚያ ክልል ቱሪዝም ቢሮ ምክትል ኃላፊ፣ ቢሮው የቱሪስት ፍሰቱን ለመጨመር በክልሉ ያሉ የቱሪስት መስህቦችን ማልማትን ጨምሮ በርካታ ስራዎችን ለመስራት ማቀዱን ገልጸዋል። አቶ እንዴ የሐሮ ወንጪ የማስፋፊያ ፕሮጀክትን እንደ ምሳሌነት ጠቅሰው ሌሎች ተመሳሳይ ስራዎች በተለያዩ የኦሮሚያ ክልል ቦታዎች ለአስር ዓመት በታቀደው የቱሪዝም እቅድ ውስጥ ተካተው እንዳሉም አክለው ተናግረዋል። የኦሮሚያ ክልል ቱሪዝም ቢሮ አሃዝ እንደሚያሳየው በዚህ በተገባደደው 2013 ዓ ም ከ100 ሺህ በላይ የውጭ አገር ዜጎች ኦሮሚያን ሲጎበኙ ከ2 ሚሊዮን በላይ የአገር ውስጥ ዜጎችም በቱሪዝም መልክ በክልሉ ተንቀሳቅሰዋል። ከእነዚህም ወደ 25 ቢሊዮን ብር ገቢ መገኘቱም ተገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ ገልሙን ለዘገባው አመሰግናለሁ ግሎባል ዋን ሄልስ ኢኒሽቲቭ በመባል የሚታወቀውና በምዕራብ ዩናይት ስቴትስ ኦሃዮ ክፍለ ግዛት የሚገኘው በግዛቲቱ ስም የሚጠራው የኦሃዮ ዩኒቨርሲቲ አማካኝነት የተመሰረተው በሁለገብ የጤና ምርምር ስራዎች ላይ እያተኮረ ከአካባቢ ከእንስሳትና ከሰዎች ጋር ተያያዥነት ያላቸውን እንደ ኮቪድ-19 ኢቦላ የውሻ በሽታና፣ በነፍሳት የሚተላለፉ በሽታዎችን በኢትዮጵያ፣ ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሜክሲኮና ብራዚል እንዲሁም ታይላንድ ውስጥ በመንቀሳቀስ የሚሰራ ዓለም አቀፍ የትብብር ፕሮግራም ነው። ከተመሰረተ ዘንድሮ አስረኛ ዓመቱን ያስቆጠረው የዚህ ዓለም አቀፍ ፕሮግራም መስራች እንዲሁም ዋና ስራ አስፈጻሚ ዲሬክተር ፕሮፌሰር የወንዶሰን አበበ ገብረየስን የደንገረመው አነጋግራቸዋለች። ፕሮፌሰር ዮንዶሰን የተላላፊ በሽታዎችና የሞለኪውል ጥናት ተመራማሪም ናቸው። ኬድን ጋር የነበራቸውም ቆይታ ስለ ፕሮግራሙ በሚያስረዱበት ይጀምራል። ግሎባል ሄልዝ ብዙ ነገሮችን ያቀፈ ሲሆን ዋን ሄልዝ አንድ ጤና በተለያየ ቦታ መሆን እየተስፋፋ ያለ ነው። የግሎባል ዋን ሄልዝን ኢኒሽቲቭ የመጀመሪያ ራሱ አስተሳሰቡን እኛው ያወጣነው ነው ከኦሃዮ ስቴት የተለያየ ሀገር ካሉ ፓርትነሮች ከሆነ ያወጣነው ሆኖ ይሄ የዓለም ላይ ያሉ የጤና ችግሮች የሚመለከት ሆኖ አንድ ጤና የሚለው ኮንሴፕት ምን ነው የሚያመለክተው? በኢትዮጵያ ብዙ ታዳጊ ሀገሮች እንደዚሁም ደግሞ ዓለም ላይ በሙሉ የህዝብ ቁጥር በጣም እየጨመረ ነው። አሁን ሰባት ነጥብ ስድስት ቢሊየን የህዝብ ቁጥር ሲኖር በሁለት ሺህ ሃምሳ ወደ አስር ቢሊየን ይደርሳል ተብሎ ይገመታል። የዓለም ሕዝብ እያደገ በመጣ ቁጥር ደግሞ የሰው ከአካባቢው ጋር ከእንስሳት ጋር ከዱር እንስሳት የሚሆኑ ወይም ደግሞ የቤት እንስሳት ጋር ያለው ኢንተራክሽን እነዚህ በነፍሳትና በሌላም የሚተላለፉ በሽታዎች በጣም እየጨመሩ እየጨመሩ ነው የሚሄዱ ለምን ያለው ቅርርብ እና ግንኙነት እየጨመረ ነው አለም እየጠበበች የሰው ቁጥር እያደገ በሚሄዱ ምክንያት ብዙ ከተሞች እየተፈጠሩ ይሄዳሉ። ድሮ ጫካ የነበሩ አካባቢዎች፣ በዛም ምክንያት ያለው ኢንተራክሽን ይጨምራል። የሰው የምግብ አቅርቦት፣ ከምግብ የሚነሱ በሽታዎች እየጨመሩ ይመጣሉ። ለምን ብዙ ተመጋቢና ብዙ የምግብ አቅርቦቶችም እየጨመረ ይሄዳሉ። የውሃ እጥረት፣ አሁን አለም እንደምናየው ነው። ከውሃ የሚነሱ በሽታዎች እየጨመሩ ሄዱ ብናይም ግን ውሃ በአጠቃላይ ያለው ውጥረት ኢትዮጵያም ውስጥ በደንብ የምናውቀው ችግር ነው። በየቦታው ዓለም ላይ እንደዚህ ብዙ ሀገሮች ላይ የተከሰተ ነው። እነዚህ ሁሉ በጣም እየጨመሩ ነው የሄዱት። በአሁኑ ሰዓት ሰው ላይ የሚታዩ አዳዲስ በሽታዎች እንደ ኮቪድንም ጨምሮ፣ ሌሎችም አዲስ የሚነሱ ኢመርጂንግ ኢንፌክሽንቲዝ ምንላቸው ሁሉ ከሰባ እስከ ሰባ አምስት ፐርሰንት የሚመጡት ከእንስሳት እነዛን ነው እኛ ያንን ቀድመን በማጥማት ዘንድሮ አስረኛውን አመት አኒቨርሰሪ እናከብራለን። ይህ ተቋማችሁ በምስራቅ አፍሪካ በሌሎች ሀገራቶችም ይንቀሳቀሳል። በእነሱ ውስጥ በምን አይነት እንቅስቃሴዎች ነው የምታደርጉት? የምናደርገው እንቅስቃሴዎች እንግዲህ እቃ ውስጥ ያሉ አሁን ለስድስት ሀገሮች አካባቢ ደርሰዋል። በፕሮጀክት ደረጃ የምንሰራበት ሌሎችም ብራዚል እና ሜክሲኮ ኤሽያም ውስጥ ደግሞ ህንድ፣ ታይላንድ፣ ቻይና አካባቢ የምንሰራቸው እንደ ሀገሩ ልዩነት ቢሆኑም ብዙ ተመሳሳይ ነገሮች አሉ። አንደኛ የምንሰራው እነዚሁ ተላላፊ በሽታዎች ኮሚኒከብል ኢንፌክሽየስ ዲዚዝ ከሰው እንስሳት ጤና እና ኤንቫይሮመንት ለሁሉም ኮመን ናቸው። የዛሬ አሁን ወደ ሰባት ስምንት አመት በፊት ኮሮና ቫይረስ ሆኖ ከግመሎች ወደ እንስሳ የሚነሳ ሳውዲ አረቢያ ጀምሮ ወደ ኢትዮጵያ ሌሎች አፍሪካ ሀገሮች የተዛመተ አለ። እንደሱ አይነቱ ስራ ምናልባት ሪጂናል ስፔሲፊክ ለዛ አካባቢ የተወሰነ ሲሆን ደግሞ ሌሎች ደግሞ ከበድ ያሉ አለምኑ አቀፍ የሆኑ ችግሮች አሉ። እንደ አንታይባዮቲክ ሬዚስታንስ ወይም አንጻረ ባክቴሪያዎችን ባክቴሪያዎቹ እየተቋቋሙት ማዳን እያቃተ መቷል። ይሄ በጣም ከፍተኛ ችግር እና እየተስፋፋ ያለ ነው በመላው ዓለም እያደጉም ሀገሮች እያደጉም ባሉ ሀገሮች ላይ ዩናይትድ ኔሽን እንደውም አሁን ከፍተኛ ስጋት ያላቸው ከሚለው ደረጃ አውጥቶ በአደገኛ ደረጃ ላይ እየደረሰ ብሎ የመደበው ችግር ነው። ይሄ ፀረ ባክቴሪያን መቋቋም፣ ጀርሞችን ላለመግደል መቻል በጣም እየተስፋፍ ያለ ችግር ነው እሱም ሁሉም ሀገሮች ላይ እንሰራለን። ትንሽ ቅድም ተቀስም እንዳደረግኩት ከምግብ የሚነሱ በሽታዎች ወይም ከውሃ ኮሌራንም ጨምሮ ሌሎችም አሉ፣ ሳልሞኔላ። እነዚህ በሽታዎች ፓንዴሚኮች ከመከሰታቸው በፊት ቀድመን እንዴት ነው እውቀትን የምናዳብረው? ካፓሲቲ ቢልዲንግ፣ እንዴት ነው የላቦራቶሪ ያለውን ኢንፍራስትራክቸር የምናጠናክረው የሚለው እንደዚህ እንደዚህ አይነት ስራዎች ነው መሰራው። ቅድም እንግዲህ እንደጠቀሱልኝ ዓለም እየጠበበች በመምጣቷ ወደፊት ኖቹ ተላላፊ በሽታዎች ከእንስሳት እና ከነፍሳት እንደሚመጡ ነግረው ነበር እና የእንስሳት ጤንነት ከሰው ልጅ ጤንነት ጋር ምን ያያይዘዋል እስቲ እሱን ይንገሩኝ። በጣም ጥሩ። የእንስሳት ጤንነት ከሰው ልጅ ጤንነት ጋር በከፍተኛ ሁኔታ ይያያዛል። በተለይም ታዳጊ ሀገሮች እንደ ኢትዮጵያ ያሉ የሕብረተሰባችን በየቀኑ ያሉ የቀን ተቀን ኑሮ በእንስሳት ላይ የሚመካ ነው። ብዙ ነገር ም ሊሆን ይችላል ለእርሻ ሊሆን ይችላል። ውሾችም ቢሆን ለቤት ንብረት ጥበቃም ሊሆን ይችላል። አህዮችም ሊሆን ይችላል። የእንስሳትና የሰው ግንኙነታቸው በህይወት በጣም የተዛመደ ነው። በታዳጊ ሀገሮች እነዚህ ደግሞ ብዙዎቹ ተህዋሲያን ልክ እንስሳትን የሚያጠቁት ሰውን የሚያጠቃሉ ቅድም የምለስ ነው እንግዲህ ብዙዎቹ አሁንም ገና የሚታወቁ እና እየታወቁ ያሉ አሉ። ይሄ ተላላፊ ወይም ዞኖቲክ ዲዚዝ ይባላል በእንግሊዝኛው። ከእንስሳት ወደ ሰው አንዳንድ ጊዜም ደግሞ ከሰው ወደ እንስሳት ተላልፈው ወደ እንስሳት ደግሞ ከገቡ ተዛምጠው ተመልሰው ለሰው ትልቅ ችግር ይሆንደ እንስሳ። አድማጮች ለምሽቱ የመጨረሻ ወዳደረግ ነው ቅንብር ልውሰዳችሁ። ዲሞክራሲ በረከቱና ፈተናዎቹ የብዙሐን ድምፅ የሚወከልበት ነውና እስከ ዛሬ ከሚታወቁት አይነተኛ የመንግሥት አስተዳደር ሥርዓቶች ሁሉ ተመራጭ ነው፣ ያ የብዙሐን ድምፅ እስከ ተሰማም ድረስ። ታዲያ አንዳንዴ የምንፈልገውን ብቻ ሳይሆን የማንፈልገውን ጭምር ሊሰጠን የሚችለው ይህ ዘመን የጠገበ የአስተዳደር ሥርዓት ዘይቤ ሌላ የዘመን ፈተናዎችም የገጠሙት ይመስላል። ለመሆኑ ለምን ይሆን ድፍን ዓለም ማለት ይቻላል ዲሞክራሲን ከሁሉ ተመራጭ ሥርዓት ያደረገበት ምስጢር በዓለም በተሻለ የመንግስት አስተዳደር ዘይቤነቱ የሚዘከረውን ዲሞክራሲን ዲሞክራሲ የሚያሰኙትስ መሠረታዊ ነገሮች ምንድን ናቸው? የፍልስፍናና የፖለቲካ ሳይንስ ንድፈ ሐሳቦችን ያጣምረውን ይህን ጭብጥ ዓለም የሚመራበትን ረጅም መንገድ የተጓዘ ሥርዓት ምንነት መለስ ብለን እንደ አዲስ መልከት እናድርግ። ለመሆኑ ዲሞክራሲ ሲባል ምንድን ነው? ዲሞክራሲን ዲሞክራሲ የሚያሰኙት መሠረታዊ ጉዳዮችስ ምንድን ናቸው? ፕሮፌሰር መሳይ ዲሞክራሲ የሚለው ብዙ አወዛጋቢ ነው። እንደኛ በጣም ሰው የሚፈልገው በጣም ጥሩ ነው ይላል። ግን አንድ አፈጻጸሙ ላይ፣ ሁለት ደግሞ የሚያስከትላቸው አንዳንድ ችግሮች ስላሉ በዚህ የተነሳ ብዙ ክር የያዘ መጨረሻው ምን እንደሆን የማይታወቅ ነገር ይመስለኛል። መጀመሪያ አነሳሱን ማየት አለብን። ዲሞክራሲ የሚለው በእርግጥ በጥንት ግሪኮች ጊዜ የተመሰረተ ስርዓት ነው። ግን የጥንት ግሪኮች ዴሞክራሲ በሰዎች እኩልነት ላይ የተመሰረተ ስላልነበረ ሙሉ በሙሉ ዴሞክራሲ ለማለት በጣም ያስቸግራል። ምክንያቱም በሚታወቀው በጥንት ግሪክ ስርዓት ውስጥ ያው ባርነት ሁሉ ሰፋ ያለ ቦታ ነበረው። በዚህ ላይም ደግሞ አንዳንድ መኳንንትና ስልጣን ያሉ ሰዎች ከሰውሉ ይበልጣሉ የሚል አመለካከት ስለነበር ከዴሞክራሲ በጣም የራቀ ነው ለማለት ይቻላል። ሀሳቡ ግን የቃሉ መሰረት ያው የሕዝብ መንግስት ማለት ነው። ዴሞክራሲ ያው በቀጥታ ሲተረጎም የሕዝብ የበላይነት፣ ሕዝብ የስልጣን ምንጭና ባለቤት ነው የሚል ነው። እዚህ ላይ መታየት ያለበት ዲሞክራሲ ከማህበራዊ ውል ከሚለው ልጅ በሀሳብ ጋር የተቆራኘ ነው። ምንድን ነው ይሄ? ማህበራዊ ውል ወይም ስምምነት የሚለው ሀሳብ በአጭሩ ሲገለጽ ሰው በተፈጥሮ ነፃና እኩል ነው። መሰረቱ ይሄ ነው። ማንኛውም ሰው ሰዎች በአጠቃላይ ሲፈጠሩ ነፃ ሆኖ ነው። ከዚህም አልፎ ደግሞ አንዱ ከሌላው የሚበልጥ አይደለም፣ እኩል ናቸው የሚል መሰረት ነው ያለው። ይሄም ስለሆነ ማንኛውም ሰው ሌላ ሰው ላይ ተፈጥሯዊ ስልጣን የለውም። ማለት አሁን በጥንት ግሪክ ጊዜ የባሪያ ባለቤት የሆነው ባለቤትነቱን የሚያስከብረው ከአንተ የተሻልኩ ነኝ፣ ከባሪያው የተሻልኩ ነኝ፣ የበለጠ ችሎታ አለኝ እና የበለጠ ልዩ መብት አለኝ ብሎ ስለሚያስብ ነው። በፊውዳል ስርዓትን ብንወስደው የመኳንንቶቹ በዛ ጊዜ ህዝቡ የሌለው ሌላው ተራ ህዝብ የሌለው ልዩ ስልጣን ልዩ መብት አለን በሚል ነው ስልጣናቸውን የመሰረቱት። ይሄ የማህበራዊ ውል የሚለው ንድፍ ሀሳብ የሚለው ማንም ሰው ልዩ ስልጣን የለውም፣ ማንም ሰው ልዩ መብት የለውም። ሰዎች ያላቸው መብቶች እና ያላቸው ነፃነት አንድ ነው፣ በመሆኑ እኩል ናቸው። ይህም ስለሆነ ማንም ሰው በተፈጥሮ ከሌላ ሰው አይበልጥም፣ የስልጣንም መብት የለውም። ይህን ካለ ዘንዳ እንዴት አንድ ማህበረሰብ ሲቋቋም የግድ መጨስ ስልጣን ያለው ክፍል ያስፈልጋል። አለዛ ማህበረሰቡ ስኬታማ ሆኖ ሊንቀሳቀስ አይችልም። ስለዚህም እንግዲህ እነሱ ያሉት ምንድን ነው? ስልጣን የሚወጣው ሰዎች በሚያደርጉት ስምምነት ወይም ውል ነው። አንደኛው መጀመሪያው እንግዲህ ውል ምንድን ነው? ያላቸውን ተፈጥሮ ኃይል የመጠቀም መብት ለመንግስት በማስረከብ መንግስት ብቻ ነው ጉልበት ሊጠቀም የሚችለው የሚለው ላይ ተስማምተው በዛ መሰረት አንድ ማህበረሰብ ይመሰረታል እና የነሱ ምርጫ ወደ ስምምነት የግለሰቦቹ ስምምነት ውጤት ነው። ማንም በተፈጥሮ ስልጣን የለም። በመሆኑ ህዝብ የስልጣን ምንጭና ባለቤት ይሄ ነው እንግዲህ መሰረቱ የዴሞክራሲ። ፕሮፌሰር መሳይ ከበደ በመካከለኛው ምዕራብ ዩናይት ስቴትሷ የኦሃዮ ክፍለ ግዛት የሚገኘው ዴይተን ዩኒቨርሲቲ ለበርካታ ዓመታት የፍልስፍና መምህር በመሆን አገልግለዋል። የበርካታ መጽሕፍትም ደራሲ ናቸው። ዲሞክራሲ ከተፈጥሯዊ መብቶች ከሰው ልጆች ነፃነትና እኩልነት የሚነሱ በአይነተኝነት የሚታወቁት ህጎችም እነኚህን መርሆች መሠረት አድርገው ይወጣሉ። ይህንን ሲያከብሩም ብቻ ነው ዲሞክራሲ ተቀባይነት የሚያገኘው ይሉናል። ይሄ መሰረት ሲከፋፈል የሚሰጡን ሶስት መሰረታዊ ነጥቦች አሉ። ከዚህ መጨመር ይችላል። ነገር ግን ዋና መሰረታዊ የምላቸው አንደኛ፣ ዴሞክራሲ ማለት ያው የህዝብ መንግስት እስከሆነ ድረስ ሉዓላዊነትን ይቀበላል። ይሄ ምን ማለት ነው? ማንኛውም ስልጣን በየትኛውም ደረጃ ተጠሪነቱ ለህዝብ ነው፣ የሚያገለግለውም ህዝብ ነው የሚለው አንድ መሰረታዊ ሀሳብ ነው። ሁለተኛው ያልኩት ተፈጥሮዊ መብቶች ለምሳሌ የሰው ነፃ መሆንና እኩል ሆኖ መፈጠር። ይሄ መሰረት ሆኖ ማንኛውም ህግ በሚወጣበት ጊዜ ይህንን የሰው ነፃነትና የሰው እኩልነትን ያከበረ መሆን አለበት፣ አለዛ ተቀባይነት የለው። ሶስተኛው የህግ አገዛዝ ነው። ህግ የበላይ ነው። ማንም ሰው ከህግ በላይ አይደለም። እነዚህ ናቸው እንግዲህ መሰረታዊ ያሳው። መልካም ፕሮፌሰር መሳይ እስኪ በታሪክ ወደኋላ እንመለስ። በጽንሰ ሀሳብ ደረጃ ራሱ ቃሉ ሳይቀር የመነጨባት ግሪክ የቀድሞ አቴና ዲሞክራሲ የመጀመሪያው ተደርጎ ይወሰዳል። ከክርስቶስ ልደት በፊት በ508 እና 507 ዓመተ ዓለም የነበረውን እንደ ቀዳሚ አድርገው የሚያዩዋሉ። እንደ መንግስት እንደ አገር ደግሞ የዘለቀበትን ደቡብ ጣሊያን የምትዋሰነው ተራራዊቱን ትንሽቱ ሀገር ሳን ማሪኖ ቀዳሚ መንግስት ተደርጎ ይቆጠራል። ይሁን እንጂ ስር በመስደዱ መሰረት በመጣሉ እንደ ስርዓት ዘለቄታ ያለው ለሌሎችም እንደ ምሳሌ ሲቆጠሩ የቆየው የዩናይት ስቴትስ ዲሞክራሲ ነው እና እስኪ በዩናይት ስቴትስ ያለውን ዩናይት ስቴትስ በንጽጽር ወጣት ወይም የቅርብ ጊዜ አገር ሆና ሳለ በዲሞክራሲ መሰረት ግን የእድሜዋን ያህል ገፋ ያደረገ ተደርጎ ይቆጠራል። የእርስ በርስ ጦርነት ያሳለፈች፣ በአንድ ወቅት የዘር መድሎ ባሪያ አሳዳሪነት ነግሶባት የነበረች ሀገር ናት። ይሄ ሁሉ ስለ ዲሞክራሲ የሚነገርላት ሀገር እና በዩናይት ስቴትስ ዲሞክራሲ እንዴትስ መሰረት ያዘ? አሁን ያለበት ቦታ ለመድረስ ምን አይነት ሂደት ውስጥስ አለፈ? የቅርብ ጊዜውን ፈተናዎቹን ጨምረን የዩናይት ስቴትስን ዲሞክራሲ ታሪክና ሁለንተናዊ ሂደቱን መልከት ብናደርግ። እሺ እንግዲህ ስለ አሜሪካን ዲሞክራሲ ስናወራ ትንሽ ካጀማመሩ የሚያስቸግር ነገር አለ። እሱ ምንድን ነው? ልክ እንደው በድሮ በጥንት ግሪክ ጋር በሚጠጋ መንገድ የአሜሪካን ዲሞክራሲ የባርነት ስርዓትን እየተቀበለ ነበር። ያውም እሱ እንደምናውቀው ባርነት በማሻሻያ ነው ሕገ መንግስቱ ከተጻፈ በኋላ በማሻሻያ ነው እንዲቀር የተደረገው እና ትንሽ እዚህ ላይ እንዴት የሰው ጉልነትን ተቀብያሉ የሚል ስርዓት ባርነትን ያስተናግዳል የሚለው ጥያቄ በጣም ከፍተኛ ጥያቄ ነው። የሆነ ሆኖ የአሜሪካን እንግዲህ ያው ራሷን መሰራረት የመሰረቱት ሰዎች በሃይማኖት በሌላም በሌላ ነገሮች ከዩሮፕ ሸሽተው ተሰደው የሄዱ ሰዎች ያቋቋሙ ስለሆነ በከፍተኛ ደረጃ የዲሞክራሲን ነፃነት የሚለውን አጉልተ አሳይተዋል። ከሁሉ እኩልነት ላይ ትንሽ ብዙ ወደኋላ ናቸው። እንደሱ እኩል የሚለው ለሁሉም እኩል ናቸው ማለት የሚቀበል ሳይሆን ስርዓቱ ለሁሉም እኩል እድል ይሰጣል እና አንተ ከሰራህ ችሎታ ካለህ ከየትኛውም ክፍል ብትመጣ ከምንም ከምንም ብትመጣ ስኬታ ማለቱ ይችላል የሚል እምነት አለው። ይሄ ኢኳል ኦፖርቹኒቲ የሚል እንግዲህ እሱ ምን አንድ ያ ቤተሰብ የተወለደ ልጅ እና አንድ በጣም የከበረ ቤተሰብ የተወለደ ልጅ እንዴት እኩል እድል አላቸው የሚለው አነጋገር በጣም አጠያቂ ነው። እሱ አንድ መታየት ያለበት እና የአውሮፓው ዴሞክራሲ ብዙ ትግል ውስጥ ያለፈ ስለሆነ እኩልነት የሚለውን የወን አመለካከት የበለጠ ያራም። በዚህም ነው ብዙ ነገር በመንግስት ይካሄዳል እና መንግስት በአጠቃላይ ራሱ በጤናን በኩል በትምህርትን በኩል በከፍተኛ ደረጃ መንግስት ይሳተፋል እና ይሄ ምንድን ነው የካፒታሊዝም በጣም ልዩነት የማብዛትን ለማስተካከልና ትንሽ ወደ እኩልነቱ ለመሄድ ነው። እንግዲህ የፈረንሳ ቢዮትን ስንወስደው የፈረንሳይ አብዮት ቀጥታ ከነፃነት ይልቅ እኩልነት ይበልጣል የሚል ነበር ያዙት። እና ሁሌ ማህበረሰብ ውስጥ ትልቁ ፖለቲካል ፍልስፍና ችግር ጥያቄ የሚነሳበት ይሄ ነፃነትና እኩልነት መካከል ብዙ ግጭት አለ። የሚጣጣሙ አይደለም። አብሮ ለማካሄድ በጣም በጣም አስቸጋሪ። ሶሻሊዝም ያለ እንደሆነ ወደ እኩልነት ነው የሚያደለው። ያኔ ደግሞ ነጻነቱ በጣም በጣም ይዳፈናል። ካፒታሊዝም ስንወስደው በጣም የሚያደላው ወደ ነጻነት ነው። ያ ደግሞ እኩልነቱን እንትን ያላል እና ኢሮፕያኖች ያገኙት ይሄ ሶሻል ዴሞክራሲ የሚባለው መካከለኛ መንገድ የሚከተሉ ወቱም ለማጣመር የሚሞክር ነው። አሜሪካኖቹ ግን ይህን የአሜሪካ ዴሞክራሲ ይህን አይፈልግም። እንግዲህ የአሜሪካን ዲሞክራሲ ዋናው መሰረቱ እንግዲህ ያው እንደምናውቀው የስልጣን ክፍፍሉ ነው። ያው የህግ አውጭ፣ የፍርድ ቤት እና የአስፈጻሚ ስልጣኖች ተለያይተዋል። አንዱ አንዱን ይቆጣጠራል እና በዚህ የተነሳ ይሄ እንደ አምባገነናዊ ስርዓት በፍጹም ሊመጣ አይችልም ብለው ያምናሉ። በጣም በከፍተኛ ደረጃ እነሱ ያው ህገ መንግስቱንም ሲያቋቁሙ እና አሜሪካንንም ያው ፖለቲካ ስርዓቱን ሲመሰረቱ በጣም በብዛት ይፈሩ የነበረው የአምባገነት ነበር። አንድ ሰው ወጥቶ በሙሉ ስልጣኑን እንዳይወስድ የሚለው እና የአምባገነት እንዳይመጣ በብዙ ነገር ተብቶ አስረውታል፣ እና ይሄ ነው የነሱ የሚለየው፣ ከሁሉ ይበልጣል ማለት ሳይሆን ዴሞክራሲያቸው ምክንያቱም እንዳልኩት በጣም በእኩልነት በእኩልነት ጥያቄ ላይ ብዙ ብዙ ድክመት ያለበት ጉዳይ ነው። ተፈትኗል። ሆኖም አሁን ይኸው እንግዲህ በሰሞኑም እንደምናየው አደጋ ላይ ነው የአሜሪካን ዲሞክራሲ ያለው ምክንያቱም ያው ከትራምፕ መሸነፍ በኋላ ያየኑ እንደ መፈንቅለ መንግስት እዚህ ቁጭ ብለን አሜሪካን ሀገር መፈንቅለ መንግስት ሙከራ አይተናል፣ ምንም ጥርጥር የሌለው እና ያ መፈንቅለ መንግስት ተሳክቶ ቢሆን ኖሮ አሁን አሜሪካ ምን ትሆን ነበር የሚለው ሁላችን ላይ ያለ ነው። አሁንም ቢሆን ስጋቱ አልቀነሰም። ምክንያቱም ይሄ የምናውቀው ሪፐብሊካን ፓርቲ ጭራሽ ወደዛ ተሳሰብ ነው። እዚህ ላይ ምንድን ነው የምለው ይሄ ነው አየህ፣ ብዙ የዴሞክራሲ አንድ ድክመቶች ያሉት ይሄ ነው። ምንድን ነው እርግጥ ነው መብት ሰጥቷል፣ እርግጥ ነው ምርጫ ላይ የተመሰረተ ነው ስላለ፣ ነገር ግን አንዳንድ የማታልፋቸው ነገሮች አሉ እና አሁን የሚታየው አሜሪካ ነገር ይሄ የነጭን የበላይነት መጠበቅ አለብን በሚል እንደው ካስፈለገም በቃ ዴሞክራሲውን ብንተው ይሻላል ወደሚል አስተሳሰብ የገቡ ይመስላል ብዙዎች። በዲሞክራሲ ታሪክ፣ ምንነትና የወደፊት አቅጣጫ ዙሪያ ከፕሮፌሰር መሳይ ከበደ ጋር ካደረግነው ሰፊ ቃለ ምልልስ የተወሰደ ምጥን ዝግጅት ነበር ያሰማናችሁ። ፕሮፌሰር መሳይን ለጊዜያቸው አመሰግናለሁ። ጊዜር ይስጥልኝ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። ያስተናገድኳችሁ አሉላ ከበደ ከአቀናባሪያችን ንጉሥ ታምሬ ከዋና አዘጋጁ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ ይሰናብታለሁ። ነገ እሁድ ከሚሶስት ሰዓት ላይ ጽዮን ግርማና ሰለሞን አባተ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና ደሩ።